ምዕራብ ለንደን ውስጥ በቅርቡ ግሪንፌል በሚባለው ሀያ አራት ፎቆች ያሉት የመኖሪያ ህንጻ በእሳት ጋይቶ እስካሁን በታወቀው ሰባት ኢትዮጵያውያንን ጨምሮ የሰባ ዘጠኝ ሰዎች ሕይወት ከጠፋ በኋላ ተመሳሳይ አደጋዎችን ለመከላከል ሲባል በብሔራዊ ደረጃ ምርመራ ተጀምሯል። በዚህም መሰረት ከትላንት በስቲያ ቅዳሜና ትላንት እሁድ በመላዋ ብሪታንያ በተካሄዱ ምርመራዎች በትንሹ ሀያ ሰባት ሰማይ ጥቀስ ህንፃዎች የደህንነት ምርመራውን ማለፍ ሳይችሉ መቅረታቸውን ባለስልጣናቱ አስታውቀዋል። ቀጣይም እንደሆነ ተዋውቋል። የማህበረሰብና የአካባቢው መንግስታዊ መስሪያ ቤቶች ብሔራዊ እሳት መከላከያ ደህንነት ምርመራውን በሚያካሄድበት ወቅት ስጋት ባሳደሩ ሌሎች በርካታ ህንፃዎች ላይ የሚኖሩ ሰዎችን ለደህንነታቸው ሲባል እንዲያስወጡም ታዘዋል። እርምጃውን ተከትሎ ባሳለፍ ነው አርብ ስምንት መቶ አባወራዎች በአጭር ጊዜ ውስጥ በተሰጠ ትዕዛዝ ይኖሩ ከነበረው አፓርታማ እንዲወጡ ተደርጓል። ሰለሞን ክፍሌ ነው ተከታዩን ዘገባ ያጠናቀረው። ባሳለፍነው አርብ ከአምደን ከተሰኘው የለንደን ቀበሌ በአጭር ጊዜ ማስጠንቀቂያ ቤታቸውን እንዲለቁ ከተደረጉ ነዋሪዎች አንደኛው አቶ አለባቸው ደሳልኝ ይባላሉ። በለንደን የኢትዮጵያውያን ማህበረሰብ ዘንድ ንቁ ተሳታፊ ናቸው። በግላቸው ጥረት በከፍተኛ ወጪ ያሰባሰቡት የኢትዮጵያ የባህልና ሌሎችም ቅርሳ ቅርስ አላቸው። ሰላም አቶ አለባቸው ጤና ይስጥልኝ። አቶ ሰለሞን፣ የመጀመሪያው የእሳት አደጋ ከደረሰበት ሕንጻ እናንተ ምን ያህል ርቃችሁ ነው የምትኖሩት? እኛ በሰሜን ለንደን ነው የምንገኘው። እነሱ በምዕራብ ነው፣ ምናልባት ረዘም ያለ ርቀት አለን። በትክክል ባለፈው ቃጠሎ ሰባ ዘጠኝ ህይወት መጥፋቱ ነው የተነገረው። ባለፈው አርብ ለደህንነት ምርመራ ሲባል እንድትለቁ ስትታዘዙ ወዴት ሄዳችሁ? የተዘጋጀ ነገር ነበር? በወቅቱ እኛ ከስራ ነው የመጣ ነው አርብ እለት ነው እና ወደ ቤታችን ልንገባ ስንል መግባት እንደማንችል እና ከፍተኛ አደጋ ስላለ ያንን ለመከላከል ሲባል አሁን ለጊዜው የተዘጋጀው የስፖርት ሴንተር አለው እና እዚያ ስፖርት ሴንተር ውስጥ ጊዜያዊ መጠለያ አድርጋችሁ ተጠቅማችሁ ሆቴሎችም ከተገኙ በተለይ ልጆች ላላቸው ደካማ ሽማግሌዎች ለሆኑት አንዳንድ እርዳታዎችን ለማድረግ እንደሚችሉ ነው የተገለጸልን። በአጭር ጊዜ ውስጥ ንብረት ለማውጣት እንደምትቸገሩ እረዳለሁ። ምን አደረጋችሁ ያን በሚመለከትስ? በጣም አስደንጋጭ ሁኔታ ነው የገጠመን። ምክንያቱም ገና ምንም ያሰብነው ነገር የለም አጭር የሆነ ማስጠንቀቂያ ነው የተሰጠው እና በዚህ ወቅት ሁሉ ሰው ግራ ነው የተጋባው እና ምን ማድረግ እንዳለብን ሁሉ አላወቅንም ነበረ። ሁለተኛው ነገር ደግሞ ያሳሰበን እስከ ዛሬ ድረስ በዚህ አፓርታማንት ስንኖር ለደህንነት ዋስትና አልነበረንም ማለት ነው እና የቴናንሲ አግሪመንታችን ራሱ ካምደን ካውንስል ትክክል አልነበረም እያደርገው የነበረው በሚል ሁኔታ ብዙዎቹ ተቃውሞ እያሰሙ አንወጣም እስከ ማለት ድረስ ደርሰዋል። አሁንም ድረስ አንወጣም ብሎ የተቀመጡ ወደ ሶስት አራት አምስት ሰዎች አሉ። ከእነሱም ውስጥ አንዱ እኔ ነበርኩኝ። በተለይ የራሴን ቅርሶችና ታሪኮችን ለመጠበቅ በሚያስችለው ሁኔታ እዚያው አብሬ እነሱ ጋር እቃጠላለሁ ብዬ እምቢ ብዬ ነበር። መጨረሻ ሌጋል አክሽን እንወስዳለን በማለት ሆቴል እንድንይዝ ስላስገደዱን ወትቻለሁ። አዎ፣ እረዳለሁ። እርስዎ በተለይ እጅግ ውድ የሆኑና ታሪካዊ የኢትዮጵያ የተለያዩ ቅርሳ ቅርስ አለዎት። ምን አደረሱት? ያን ሁሉ አልባሳትና ሌላ ሌላውንም ቅርሳ ቅርስ ምንም ለማድረግ አልተቻለም። በተለይ ይህንን ቅርስ እንግዲህ የአንድ ሀገር ሕዝብ የማንነት መገለጫ አሻራ ከመሆኑ ባሻገር ታሪኩን፣ ባህሉን፣ ጥበቡን፣ ስልጣኔውን፣ ወጉን፣ ልምዱን፣ የአገሪቱን የተፈጥሮ ውበት የሚያሳይ ነው። ከትውልድ ወደ ትውልድ የሚተላለፍ ነው። በአመዛኙ የሰው ልጅ የፈጠራ ውጤቶች ናቸው እና የነዚህ ቅርሶች ጠቀሜታ ደግሞ የታሪክ ሰነድ እንደመሆናቸው መጠን ምንም ማድረግ በግሌ ምንም ማድረግ አልቻልኩም እና እነዚህ ለታሪክ ተመራማሪዎችም ሆነ ለስርዓተ ትምህርትም ዝግጅት ሆነ ለከፍተኛ ለአርኪኦሎጂ ስራ ጥቅም ላይ ያለው በር የሚከፍቱ መሰረታዊ ቁልፎች ናቸው እና ህዝቡም አልተረዳም። አብዛኛው ኢትዮጵያኖች ደግሞ ይህንን ነገር ሊያግዙ እና ሊተባበሩ የሚገባ ሁኔታ ስለሆነ በዚህ አጋጣሚ ያው እኔ ሰፊ ጥሪ ነው የማደርገው። ሰለሞን ምንም ማድረግ አልቻልኩም ብቻዬን እኔ እስካሁን ድረስ ጠብቅ ያለው ያሉትን ሁኔታዎች ግን በእንዲህ አይነት ተመሳሳይ ቢልዲንግ ውስጥ እነዚህን ነገሮች ማስቀመጥ እጅግ በጣም ትልቅ አደጋ ነው ያለው እና አሁንም እዛው ነው ያሉት ቅርሳቅርሶቹ አው ቅርሳቅርሶቹ እዚያ ነው ያሉት እና አሁን ከዚያ አውጥቶ በጣም አስተማማኝ በሆነ ቦታ ላይ ለማስቀመጥ የሚያስችሉ ሁኔታዎች የተዘጋጁ ነገሮች የሉም። ድንገተኛ በመሆኑ ሁኔታ የተነሳ በጣም አስቸጋሪ ነው። በአንድ ሰው ኃይል እነዚያን አውጥቶ ተከራይቶ፣ ዋስትና ሊሰጡ የሚችሉ ኢንሹራንሶችን ገብቶ ለማስቀመጥ በጣም ከአቅም በላይ ስለሆነ ምንም ማድረግ አልቻልኩ። በሌላ በኩል አሁን እንደምንሰማው ከሕንጻዎች ውጫዊ ልባስ ጋር የተያያዙ አንዳንድ ለእሳት ቃጠሎ አስጊ ናቸው የተባሉ ነገሮችን ካነሱ በኋላ ብዙዎቹ ወደየቤታቸው እንዲመለሱ ተደርጓል። ያልወጡም አሉ። እናንተ ምን ላይ ናቸው? አሁን እኛ ምንም ነገር የተደረገ የለም። እሳቱን ሊያስነሱ ይችላሉ የተባሉ ተመሳሳይ ያለፈው ቃጠሎ ያነሱ ማቴሪያሎች አሁንም ቢልዲንጋችን ላይ እንዳሉ ነው። አልተጀመረምም። ጭራሹንም አልተጀመረምም። እነዚህ ደግሞ የጋዝ ኪዩቦቹ በትክክል አልተገጠሙም የተባለውም እነሱም እስካሁን ድረስ ምንም ስራ አልተጀመረም ብቻ በፖሊስ እና በሴኩሪቲ ጥበቃ ላይ ነው ያሉት። በርካታ ዓለም አቀፍ የሆኑ ጋዜጠኞች በሙሉ እዛው ቢልዲንግ ውስጥ አካባቢ ቆመው እኛ በአጋጣሚ ስንወጣ ስንገባ ቃለ መጠየቅ ከማድረግ ውጪ በካውንስሉም ሆነ በመንግስት ደረጃ ምንም እስካሁን ድረስ የተደረገ ነገር እኔ ባለሁበት አካባቢ የለም። የት ነው እርሱ አሁን የሚኖሩት? እኔ ኖርዝ ለንደን ውስጥ ይሄ ታፕሎ ተብሎ የሚጠራው አድሌድ ሮድ ላይ የሚገኘው ትልቁ ቢልዲንግ ላይ ነው ያለሁት እና ልክ አሁን ካለንበት የሀምሳ ሜትር ርቀት ነው ማለት ነው፣ እንድናርፍበት ከተደረገው ቦታ። አቶ አለባቸው ደስታለኝ ለሰጡኝ ማብራሪያ አመሰግናለሁ። ወደፊትም ሁኔታዎችን እየተከታተል እንደውላለን። በጣም አመሰግናለሁ። እኔም የቮይስ ኦፍ አሜሪካን ይህንን እድል ስለሰጠኝ ከልብ አመሰግናለሁ። እግዚአብሔር ይስጠልኝ።